እዚህ ሐዋሳ ከተማ በሚገኘው የደቡብ ክልል ርዕሰ መስተዳድር ጽህፈት ቤት ደጃፍ ላይ ዛሬ ጠዋት የተሰባሰቡት አቤቱት አቅራቢዎች ቁጥራቸው በመቶዎች ይገመታል። አራስ እናቶች፣ ህፃናት፣ አዛውንቶች እና ወጣቶች የሚገኙበት ቅሬታ አቅራቢዎቹ ከቤንች ሸኮ ዞን ጉራ ፈርዳ ወረዳ ተፈናቅለው መምጣታቸውን ይናገራሉ። ዶች ቬሌድ ደብልዩ ያነጋገራቸው ከቅሬታ አቅራቢዎቹ አንዱ እዚህ ሐዋሳ የተገኙበትን ምክንያት ገልጸዋል። መጀመሪያ

አቤት የምንለው ደቡብ ክልል አቤት ለማለት መጥቻለሁ። ይሄ ነው። በቤንች ሸኮ ዞን ጉራ ፈርዳ ወረዳም ቀደም ሲል ጀምሮ በነዋሪዎች ላይ ጥቃት እንደሚደርስ የሚናገሩት ተፈናቃዮቹም፣ ባለፉት ጥቂት ሳምንታት ግን ድርጊቱ እየተባባሰ መምጣቱን ገልጸዋል። ተፈናቃዮቹ በወረዳው ሆኗል ያሉትን እንደሚከተለው ተናግረዋል። ቤንች ማጭ ጉራ ፈርዳ ወረዳ እዛ ሰርቼ ተለውጬ ነበረ። ለእኛ ተገኖኖ የሚደርስ ስለሌለ ወደ ሀገራችን እንመለስ በማለት አንድ ንብረት አተን አንድ በሬ አንድ ፍየል አተን። ከዛ በኋላ ነፍሳችን ትላንት ሶስት ሰዓት መኪና ላይ ወተን ከማታ አሁን አስር ሰዓት ነው እዚህ የገባነው። ከመኪና አልወረድንም እስከሚነጋ ድረስ እዚህ ጋር ቆዩ ተብለን ቆይተን፣ ከዛ በኋላ እዚህ አምብቶ መኪና አራገፈው። ልጆቻችን ይዘን ነፍሳችን ይዘን ነው ወጣነው። ምንም ይዘን የወጣነው ነገር የለም። በጥቅምት ወር ጀምሮ ዘጠነኛ ወር ነው ውጪ ለማደር ጀመርነው። ምንም የሰረነው ሁሉ ነገር ቤት የሰረው ቤት ሱቅ የከፈተው ሱቅ፣ ወፍጮ ያቆመው ወፍጮ፣ ያለው ነገር ሁሉ ንብረቱ ጥሎ ሀያ ቀን ሙሉ ውጪ እያደረን ተፈናቅለን ከቤታችን፣ ቤታችን ተቀጣጥሎ አልቆ የምንኖርበት የምንገባበት አጥተን ነው ወደዚህ የመጠ ነው። ሰላማዊና አስተማማኝ ሁኔታ ካለም በየትኛውም ቦታ ሰርተን የመኖር ፍላጎት አለን የሚሉት ተፈናቃዮቹም መንግስት ለችግራቸው ምላሽ እንዲሰጣቸው ጠይቀዋል። መቼስ በመንግስት እጅ ነው። እኛም ስለዚህ ማን ያውቃል ብለን ነው እዚህ የቆምነው። ስለዚህ መንግስት የሚለውን እንሰማለን ብለን ነው ከዚህ የላከው መንግስት መፍትሄ ምን እንደሚያደርግ መፍትሄውን እንጠይቃለን ብለን ነው ወደዚህ መጠን ነው። መንግስት ያው ከዚህ ስኔድም መንግስት ስለላከብን ያው የራሱን እርምጃ የሚያደርገውን ነገር መንግስት እንዳያደርገን ነው። ዶች ቬሌ ዲደብሊው በጉዳዩ ላይ የክልሉን ርዕሰ መስተዳድር ጽፈት ቤት ለማነጋገር ጥረት ቢያደርግም የሚመለከታቸው የስራ ላፊዎችን ባለማግኘቱ ሊሳካ አልቻለም። ይሁን እንጂ የክልሉ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ጋንጣ ጋማ አ በክልሉ ጉራ ፈርዳ ወረዳ ለተፈናቀሉ ነዋሪዎች እዛው ባሉበት ድጋፍ እየተደረገ መሆኑን እንደሚያውቁ ተናግረዋል። ተፈናቃዮቹ ወደ የመጡበት ዞኖች ስለመመለሳቸው እስካሁን የደረሰኝ መረጃ የለም ያሉት አቶ ጋንታ ከዞን መስተዳድሮች ሪፖርት ከደረሳቸው ግን መፍትሔ እንደሚሰጠው ገልጸዋል። እንግዲህ እኛ ታች ያለውን ተፈናቅሎ እዛው በተለያዩ ቀበሊያት ላይ መተለያዮች ላይ መኖራቸውን ነው የምናውቀው ከተባለፈ ወደ ተለያዩ በደቡብ ክልል ቤንች ሸኮ ዞን ጉራ ፈርዳ ወረዳም የታጠቁ ኃይሎች በየጊዜው በሚፈጽሙት ጥቃት በርካቶች ሲሞቱም በሺዎች የሚቆጠሩ ሰዎች ተፈናቅለው እንደሚገኙ ይታወቃል። ለዶቼ ቬሌ ዲ ደብልዩ ዘገባ ሸዋንግዛ ወጋየው ሐዋሳ።